የባህል መድረክ ስነ ቃል በተለምዶ ከማህበረሰቡ በቃል የሚወረስ ነው። ለዚህም ደግሞ ትልቁ ሚና የሚጫወቱት ቤተሰብ እንደሆነ ይነገራል። ስነ ቃል በከተሞች ዘመን አመጣሽ ቴክኖሎጂ እየደበዘዘ አሊያም እየቀረ ነው ሲባል ይደመጣል። የዛሬው የባህል መድረክ ዝግጅት ትኩረቱን በዚህ ላይ አድርጓል። አብራችሁን ቆዩ በከተሞች ከደበዘዙት ባህሎች ስነ ቃል አንዱ ነው ሲባል ይደመጣል። በዘመኑ ቴክኖሎጂ ልጆች ባህላቸውን እንዳይወርሱ ተጽዕኖ ፈጥሯል፣ የባህል መወራረሱም ክፍተት ፈጥሯል የሚሉ እሳቤዎች ይነገራሉ። ስነ ቃል ከትውልድ ትውልድ የሚተላለፍ የህብረተሰብ ሀብትር ይላሉ በአዲስ አበባ ዩኒቨርሲቲ በኢትዮጵያ ቋንቋዎችና ባህል አካዳሚ የአማርኛ ቋንቋ መምህር የሆኑት አቶ መስፍን መሰለም ስነ ቃል በቃል ከትውልድ ወደ ትውልድ የሚተላለፍ የራሱ የመከወኛ አጋጣሚ ያለው ሲከወን ደግሞ ግጥሙን የሚደረድር ወይም ተረቱን የሚተርት ወይም ቆቁልሹን የሚጠይቅ የሚጠየቅ ተረቱ ሲወራ የሚያዳምጥ ግጥሙ ሲደረደር የሚቀበል ከዚህ በተጨማሪ በልዩ ልዩ ማጀቢያ በተለይም በባህላዊ መሳሪያዎች በባህላዊ ልብሶች የራሱ በሆነ አጋጣሚ ላይ የሚነገር ከትውልድ ወደ ትውልድ የሚተላለፍ የአንድ ህብረተሰብ ሀብት ነው ወይም በዘመኑ ደግሞ ካየነው የራሱን የተለያዩ ስሜቶች የሚገልጽበት አንድ የጥበብ ዘርፍ ነው ማለት ይቻላል። ስነ ቃል ምን ምን ነገሮችን ያካትታል? ስነ ቃል ብዙ ነገር ነው የሚያካትተው። ግጥሙ ራሱ በተለያየ ትኩረት በሚያደርግበት በሚያነሳው ጉዳይ በሚቀርብበት አጋጣሚ እያየን ስናነሳው በልዩ ልዩ ዘርፍ መክፈል ይቻላል። የስራ ግጥም አረሞ እያረሙ ወይ አጨዳ እያጨዱ፣ ውቂያ እየወቁ፣ ወፍጮ እየፈጩ የሚደረድሩት ግጥም ብሶትን ሊገልጽ ይችላል። ስራውን እንዴት ማከናወን እንዳለበት ሊገልጽ ይችላል ይሄ አንዱ ነው የስራ ግጥም ብለን የምንለው ከዚህ ውጪ ሽለላው ፎከራው ሁሉ የቃል ግጥም ነው በመንፈሳዊ ነገርም ካየነው መንፈሳዊ ህይወት የሚገለጽበት የፍቅር ግጥም የሚደረደረው ስለ ፍቅረኛ ስለ ሀገር ናፍቆት ብዙ ነገር በቃል ግጥም ውስጥ ይመጣል ይካተታል ከዚህ ውጪ እንግዲህ ተረቱ በዋናነት ይታወቃል። ገጸ ባህሪ ኑሮት ታሪክ ኑሮት ለልጆች የሚቀርብ ነው። በእርግጥ ለልጆች ብቻ አይደለም፣ ለአዋቂዎችም ሊቀርብ ይችላል። እንቆቅልሹ በአንድ በኩል ሕጻናትን ማስተማሪያ ማዝናኛ ነው፣ በሌላ በኩል ደግሞ ሕጻናቱን ባህልን፣ ቋንቋን የምናስተምርበት ነው። ስለዚህ ይሄም አንዱ የስነ ቃል ዘርፍ ብለን ልናነሳው እንችላለን። ምሳሌ ንግግሮቻችን አሉ፣ በስፋት አገልግሎት የሚሰጡ እንደገና፣ በልዩ ልዩ አጋጣሚዎች ለምሳሌ ዘመን መለወጫን በሚመለከት የገናን ጉዳይ በሚመለከት የሚቀርቡ እንትኖች የሥነ ቃል ዘርፎች አሉ። እነዚህ ሁሉ በቃል ግጥም ውስጥ የሚደመሩ ናቸው እና ይሄ ደግሞ ከቦታ ቦታ ከባህል ባህል የሚመሳሰልም የሚለያይም ይሆናል። አንዳንዱ ባህል ውስጥ የምናገኘውን ሌላኛው ባህል ላይ ላናገኘው እንችላለን። በአብዛኛው ግን የሚመሳሰሉ ነገሮች ናቸው። የኅብረተሰቡን የህይወት ክንዋኔ ይገልጻል፣ የባህልን መገለጫም ሆኖ እንደሚያገለግል ያስረግጣሉ። ተጽዕኖ እንዳለ ሆኖ ሙሉ ላሙሉ ግን ባህሉ ላይ ተመስርቷል ማለት እንደማይቻል ይገልጻሉ። በከተማ ስነ ቃሉ ተቀይጦም ቢሆን በኅብረተሰቡ ዘንድ አገልግሎት እየሰጠ እንደሚገኝ ከከተማ በበለጠ ግን በገጠሪቱ ክፍል የስነ ቃል ዘርፉን አልለቀቀም ሲሉ አቶ መስፍን ይጠቅሳሉ። ስነ ቃሉ ራሱ በአንድ ህብረተሰብ ውስጥ ያለውን ማንኛውንም ክንዋኔ ነው የሚገልጸው። ያ ክንዋኔ የህብረተሰቡን አስተሳሰብ፣ አመለካከት፣ እርስ በእርሱ ያለውን ግንኙነት፣ ስለ ፍቅር፣ ስለ ታላቅ፣ ስለ ታናሽ፣ ስለ እናት፣ ስለ አባት፣ ስለ ሞት፣ ስለ ህይወት ያለውን አመለካከት ስለ ተፈጥሮ ያለውን አመለካከት ነው የሚገልጸው። የአንድ ህብረተሰብ የባህል መግለጫ ነው። በከተማና በገጠር ያለውን ህብረተሰባችን፣ የሚያደርገውን፣ የሚያከናውነውን በከተማ የሚኖረው ህዝብ ያለበትን የዘመናዊ መገናኛ ብዙኃን የሚያመጡትን ተጽዕኖ፣ ቴሌቪዥኑ፣ ሬዲዮኑ የሚያመጣውን ነገር፣ ኳሱ የሚያመጣውን፣ ፊልሙ የሚያመጣውን፣ ይህንን ተጽዕኖ እንዳለ ሆኖ ዛሬም ቢሆን ከተሞች ላይ ዘመን መለወጫ ላይ ህጻናት ቡሄ ላይ የሚደረድሯቸው የሚከውኗቸውን ነገሮች ግጥሞች እናገኛለን። ያ ግን ሙሉ በሙሉ ባህሉ ላይ የተመሰረተ ነው ማለት አይቻልም። ከሰው ፍላጎት ከዘመኑ ጋራ ሰውን ያስደስተዋል ከሚሉት ነገር ጋር አያይዘው ሲገልጹ እንደ ቀድሞው እንደ ቆየው እንደ ገጠሩ ህብረተሰብ ያለውን ነገር ላይ ገልጹ ይችላሉ። ከተማ ውስጥ ስለ ዲግሪ፣ ስለ መኪና፣ ስለ ቤት አይነት ሊገልጹ ይችላሉ። እነዚህ በከተማው ባህሪ እና ህብረተሰቡ በሚኖርበት ህይወት ውስጥ ምን አይነት ነገር ነው የሚወደደው ብለው ሲያስቡ የሚያነሷቸው ነገሮች ናቸው። ወደ ገጠሩ ስንሄድ ደግሞ በአብዛኛው ድሮ የነበረውን ነገር የሚገልጹ ናቸው። የሀገራችን ህብረተሰብ እንደሚታወቀው አብዛኛው የሚኖረው በገጠር ነው። በገጠር ዛሬም ቢሆን ዘመናዊ የምንለው ሬዲዮ፣ ቴሌቪዥን የራሱ ተጽዕኖ ቢኖረውም በአብዛኛው ግን የሚጠቀሙት በስነ ቃል ነው። ዛሬም ገጠር ሲገባ ሰው ሀዘኑን የሚገልጸው በግጥም ነው፣ በስነቃል ነው። ደስታውን የሚገልጸው በስነቃል ነው። የሚሸልለው፣ የሚፎክረው፣ ስራ ሲያከናውን የሚደረድረው አሁንም ያንኑ ድሮ የነበረውን አይነት ነገር ነው። ስለዚህ ስነ ቃል ዛሬም ቢሆን በገጠርም በከተማም አገልግሎት እየሰጠ ነው። ሰርግ ላይ ከተማም ቢሆን ምናልባት የመለወጥ ነገር ቢኖረውም መነሻ የሚያደርገው የሰርግ ዘፈናችን በባህሉ ውስጥ ያለውን የሰርግ ዘፈን ነው። ግን ያን አድርጎ ዜማውን ሊወስድ ይችላል። አንዳንድ ግጥም ሊወስድ ይችላል። ዘመናዊ የሆነ ማለት የፈጠራ የሚለውን የራሱን ነገር ሊጨምር ይችላል። ግን ተቀይጦም ቢሆን አገልግሎት ይሰጣል። በከተማውም ቢሆን አሁን ሰርግ ላይ የምናየው ዘፈን ምንጩ መነሻው ባህላዊ የሆነው የሰርግ ዘፈን ነው። ስለዚህ ስነ ቃሉ በከተማም በገጠርም አገልግሎት ይሰጣል። በስፋት አገልግሎት የሚሰጠው ግን በገጠሩ ማለት ይቻላል። አሁን ስነ ቃል ከትውልድ ትውልድ መወራረሱ ቀድሞ እንደነበረው ሳይሆን በተለየ ሁኔታ ሊተላለፍ ይችላል፣ ሊቋረጥም ይችላል ይሉናል። ግን በተለየ መልክ ይቀጥላል። የሚወራረሰውም ስነ ቃል ለውጥ አለበት ይሉናል። ስነ ቃል ለአንድ ማህበረሰብ ዛሬም ሀብቱን ያገለግላል ሲሉ አቶ መስፍን ይገልጻሉ። ዛሬ ስነ ቃል በከተማም በገጠርም እንዴት ይተላለፋል ብለን ስንመረምር ድሮ ከነበረው የተለወጠ ነገር ልናገኝ እንችላለን፣ ወይም እንደ ድሮ የማይከወን ነገር ልናገኝ እንችላለን። ቀደም ሲል የሚያስተላልፉት እንደዚህ መደበኛ ባልሆነ መንገድ በአንድ አጋጣሚ ላይ ለቅሶ ተገኝቶ የለቅሶ ግጥም ሲደረደር የሰማ ሰው ያንን ግጥም ይወርሳል። ስራ ሲከናወን ግጥም ሲደረደር የሰማ ሰው ያኔ ይዛል። ይሄ ድሮም የነበረ አሁንም ያለ ነው። በአብዛኛው ድሮ ይደረግ ነበር ዛሬ ብዙ አይደረግም ብለን የምንለው እንቆቅልሽን ለምሳሌ ጥያቄ መጠየቅ እና ልጆች እንዲመልሱ በስርዓት ዳኛ ሆኖ የማዳመጥ እነዚህ የመሳሰለው ነገር ብዙ ላይኖር ይችላል። አልፎ አልፎ ግን ይሄ ነገር በቴሌቪዥን ለሕፃናት ፕሮግራም ሲቀርብ ሲጠቀሙበት እናያለን። እሚቀርበው ደግሞ እንቆቁልሽ ባህል ጥበቅ ሊሆን ይችላል፣ ፈጠራ ሊሆን ይችላል። ፈጠራውም ቢሆን ምንም ችግር የለውም። ምክንያቱም ስነ ቃሉ በራሱ እየተፈጠረ ነው፣ የተገለገልንበት እንጂ አንድ ወቅት የተነገረውን ብቻ አንኖርም። ምን ማለት ነው? ሁልጊዜ ለውጥ አለበት ስነ ቃሉ እና ያን አይነት ነገር። አሁን በቴሌቪዥን ለህፃናት ፕሮግራም ሲቀርብ እናያለን። በተጠናከረ መንገድ እየተደረገ ነው ወይ ስንል፣ ላይደረግ ይችላል። ግን በየትምህርት ቤቶቹ በቋንቋ ማስተማሪያ መጽሐፍት ውስጥ እንቆቅልሽ ሊጠየቅ ይችላል። ምሳሌያዊ ንግግሮች ይቀርባሉ። ምሳሌያዊ ንግግሮች የቋንቋ አንድ ማስተማሪያ መሳሪያ ሆኖ ያገለግላሉ። ይሄ ማለት ግን ስነ ቃል አይለወጥም፣ አገልግሎቱ አንድ ወቅት ላይ የነበረው አይቋረጥም ማለት አይደለም። ሊቋረጥ ይችላል፣ በተለየ መንገድ ግን አገልግሎቱ ሊቀጥል ይችላል። ስለ ወተቴ ይዘፈን የነበረው ግጥም ወደ ዘፈኑ ግን ገብቶ ልናገኘው እንችላለን። ኧረ ወተቴ ማሬ፣ ኧረ ወተቴ ማሬ የሚል ዘፈን እንሰማለን። ዜማውን ከማቆላመጫው ጋራ አስገብተነዋል ወደ ዘመኑ ዘፈን፣ ወደ ፍቅር ዘፈን ቀይራል ማለት ነው። እና አገልግሎቱ ዛሬም ቢሆን አለ። በኢትዮጵያ ውስጥ ያሉትን ቋንቋዎች ብንመረምር ስንቶቹ ቋንቋዎች በጽሁፍ አገልግሎት እየሰጡ ነው? ምን ያህል የዳበረ የጽሁፍ ጥበብ አላቸው? ህብረተሰቡ ስሜቱን የሚገልጸው በየትኛው ዘርፍ ነው? በስነቃሉ ነው ወይስ በተጻፈው ጽሁፍ ነው ብለን ብናይ ትልልቅ የጽሁፍ ጥበብ አላቸው በምንላቸው በአማርኛው፣ በትግርኛው፣ በጉራግኛው ስነ ቃሉ ነው የበለጠ ሀብት ሆኖ የሚያገለግለው። ዛሬም ቢሆን ስነ ቃል ከዘመናዊ የሚያቆራኘው ነገር ይኖር ይሆን? የልጆች ፕሮግራም ሲቀር ለልጆች ፕሮግራም የሚያቀርቡት ሰዎች ልጆቹ ምንድነው በአጭር ጥያቄ አጭር መልስ የሚገባቸው ምን ነገር ሊያወሩ ይችላሉ ብለው ህጻናቱ በመዋለ ህጻናት የሰሙትን ተረት በቴሌቪዥን ቀርበው እንዲናገሩ ያደርጋሉ። እንቆቅልሾችን በቴሌቪዥን ቀርበው እንዲናገሩ ያደርጋሉ። ያ ማለት ደግሞ በቴሌቪዥን ከመናገራቸው በፊት በመዋለ ህፃናት ተረቶቹ ተነግረዋቸዋል ወይ ተምረዋቸዋል፣ እንቆቅልሾችን እንዴት መጠየቅ እንዳለባቸው እንዴት እንደሚጠያየቁ አውቀዋል ማለት ነው። ያ አንዱ ነው። ሌላው ደግሞ ዛሬ ከተማም በገጠርም መደበኛ ትምህርት ብዙ የተሳፋባቸው ቦታዎች አሉ። በኢትዮጵያ በአብዛኛው የዘመናዊ ተሳሳት አለ። እነዚያ ትምህርት ቤቶች ጋር የቋንቋ ትምህርት ይሰጣል። የቋንቋ ትምህርቱ ራሱ ምሳሌያዊ ንግግሮች እንደ አንድ የቋንቋ ማስተማሪያ ይገለገላል። የሽለላ ግጥሞችን ወይ የሙከራ ግጥሞችን የጀግና ግጥም ብሎ ያቀርባል። ስለዚህ እንደዚህ ባለ መንገድ ስነቃሎቹ ዛሬም ቢሆን በዘመናዊው የመገናኛ ዘዴ እያቀረብን እየተገለገልንባቸው ያንን አጠናክሮ መጠቀም አጠናክሮ ልጆች እንዲያውቁት ማድረግ እግረ መንገዱን ሀሉን እንዲያውቁት ማድረግ ሊጠልቅ ይችላል። የሚጎለው ነገር ሊኖር ይችላል ግን ጨርሶ ግን የተቋረጠ ነገራት የስነ ቃል ሀብታችንን እየሰበሰብን ማሳተም፣ የፈጠራ ስራ መነሻ ማድረግ፣ የፈጠራ ስራ ስንሰራ የቋንቋ ማበልጸጃ፣ የቋንቋ ማጠንከሪያ ማድረግ፣ ይህን ይህንን የመሳሰለውን ነገር ለማድረግ ትኩረት ሰጥቶ መስራት ያስፈልገናል ብዬ አስ ልጆች ባህላቸው በአድ የመሆን ችግር በገዘፈ ሁኔታ አለ የሚሉት ወይዘሮ ሰተቴ ገብረሃና ናቸው። የውጭ መረጃ ብዙን ሲያውቁ ሀገር በቀል የሆኑ ባህሎቻቸውን ግን አያውቁም ሲሉ ችግሩ የጎላ እንደሆነ ይናገራሉ። በተሴ ገብራ ነበራለ አለኛ ነግራታለሁ። ከቴሌቪዥን ጋር ከፊልም ጋር ከጌሞች ጋር ያላቸው ግንኙነት እንዳለ ነው። ግን እኔ ባገኘው አጋጣሚ

ከባክቴ ይኖራል። አቶ ሚሊዮን ዘውዴ ሰላሳ ሁለት ዓመታት በመምህርነት አገልግለዋል። ስነ ቃል ተለዋዋጭነት ባህር ያለ ይሉናል አቶ ሚሊዮን። ስነ ቃል አደጋ ጥርቶበታል ሲሉ ስጋታቸውን ይገልጻሉ። ስነ ቃልን በራሱ ስናየው የተለዋዋጭነት ባህሪ አለው። ተለዋጭነት ስንል ከምንድነው? ከአንዳንድ ጊዜ በጊዜ በቦታ በምክንያት፣ እንዲሁም በአቀራረብ ስልት ከዋኙም ራሱ ፐርፎርመር የምንለው ራሱ የሚቀያየረው ነገር ይኖራል ስነ ቃሉ ላይ ይሁን እንጂ ተለባዋጭነቱ አሁን የምናየውን አይነት መልክ አልነበረም። የስነቃል የስራዋቂነት ባህሪ አሁን የመጥፋት፣ የመረሳት፣ የመቅረስ ነገር ነው እየታየበት ያለው። ምናልባት የቅብብሎቹም ጉዳይ አንድ ቦታ ላይ የሆነ መባረጥ ገጥሞታል፣ ወይም ቅብብሎሹ ትክክል ባልሆነ መንገድ እየሄደ ነው ወደሚል ድምዳሜ ሊያደርሰን ይችላል። እንግዲህ አንዱ ይሄ የወላጆች ዘዶች የማስተላለፋቸው ጉዳይ የመቀዝቀዙ እርግጥ ነው፣ ግን እኔ እንደ ምክንያት የማስበው ለው ምናልባት ይሄ በጥናት መረጋገጥ የሚችል ጉዳይ ይሆንና ተሳሴ ሰባዎች ወደዚህ ያለው ትውልድ ለስነ ቃሉም ለባህሉም ለታሪኩም ያለው ፍላጎት ከበሬታ ከመሬታ ሁሉ እየቀነሰ የመጣባቸው በርካታ ምክንያቶች አሉ። ፖለቲካ ሁነ እንደ አንድ ምክንያት ልናነሳ እንችላለን። አሁን ያለውን ትውልድ ስናነሳ ምናልባት አሰጠኝ ሰባዎቹ አካባቢ የተወለዱ ያድጉ በዛ እድሜ ውስጥ ያሉ አባቶች ናቸው እንዲ ያነሳን ያለ ነው እና ምናልባት መጠቃቀዙ የመጣው እንደዚህ ራቅ ብሎ ወላሳጤ ሰባዎቹ አካባቢ ይመስለኛል። በአጠቃላይ ግን ያለው ችግር ከዚያ ጊዜ ጀምሮ እየተቀዛቀዘ የመጣ ሁኔታ ነው ያለው። ስነ ቃልን ማወቅ ማለት ደግሞ የአንድን ኅብረተሰብ ጠቅላላ ማንነት መድረስ ማለት ነው። በጽሁፍም ቢሆን ያሉትን ነገሮች ግን ወደ ማንበቡ የሚገፋፋበት በፕሮግራም እየተሰሩም የሚቀርቡበት ግን ለትውልድ የሚዳረሱበት ሁኔታ ካልተፈጠረ በስተቀር በእርግጥ አሁን ስነቃል ሀብታችን ስጋት ላይ ነው ማለት፣ እና እንደዚህ ብሎ መደምደም የሚቻል ይመስለኛል። ኃላፊነቱን በቤተሰብ ብቻ መጣል እንግዲህ እንደማይቻል እያየን ነው። ምክንያቱም ቤተሰብ ያልተቀበለውን ነገር ነው እየጠየቅ ያለ ነው። ስነ ቃል የማንነት መገለጫው ነው። አንድን ማህበረሰብ እንፈትሻለን። ቃል ስነ ቃሉን ስንፈትሽ ነው ብዙ ነገር የምናገኘው፣ የዛን ማህበረሰብ ታሪክ፣ የዛን ማህበረሰብ ባህል ስነ ቃሉን ለሚፈትሽ ሰው ቅርብ ነው። እያጣን ያለ ነው ማንነትን ነው እንደማለት ነው። ስነ ቃል የመማማሪያ መድረክ ነው ይላሉ አቶ ሚሊዮን ማንነት መጣት ስለሆነ ትኩረት ሊሰጠው መፍትሄ ሊበጅለት ይገባል። ትውልዱ ባህሉን ማወቅ አለበት ሲሉ አስተያየታቸውን ይሰጣሉ። ከባህል መድረክ ዝግጅታችን ይህን ይመስላል። ነጃት ኢብራሂም ነበርኩ።